የአዲስ አበባ ከተማ መስተዳድር ሰሞኑን 28 ሺህ የሚሆኑ ስራ አጥ ወጣቶች ወጣቶችና ሴቶችን በተለያዩ የስራ መስክ ለሁለት ሳምንት አሰልጥኖ በሰጠው የስራ እድል ወጣት ገመዳ ዳባና ሌሎች ወጣቶች ተጠቃሚ መሆናቸውን ለአሜሪካ ድምጽ ገልጸዋል። ወጣቶቹ ከከፍተኛ ትምህርት ተቋማት ተመርቀው ስራ ሳያገኙ ለዓመታት መቆየታቸውን ገልጸው ዘንድሮ በከተማ አስተዳደሩ የስራ ዕድል ፈጠራ ተጠቃሚ መሆናቸውንም ተናግረዋል። ፀሐይ ዳምጠው ዝርዝር አላት። ወጣት ገመዳ ዳባ የአዲስ አበባ ከተማ ነዋሪ ሲሆን በ2010 ዓ ም ነው በመጀመሪያ ዲግሪ እንደተመረቀ። ይሁን እንጂ ስራ ለመቀጠርም ሆነ ተደራጅቶ ለመስራት እድል እንዳልቀናው ጠቅሶ ያለፈበትን ሁኔታ እንዲህ ገልጸዋል። አማማቶጅ ይለኛል። እስካሁን ስራ የለኝም። የመደራጀት እድል አላገኘውም። አሁን ነው እድሉን አግኝቼ የተደራጀሁት። የተሰማራሁበት መስክ መንገድ ጥገና ነው። የተማርኩት ደግሞ የመምህርነት ሙያ ነበር። ነገር ግን የከተማ አስተዳደሩ ስልጠና ሰጥቶኛል። እንደኔ ሀሳብ ማንኛውም ሰው ተስፋ መቁረጥ የለበትም። እኔ በጣም ነበረ ስራ ለመፈለግ የተንከራተትኩት፣ ግን በቀኑ ዛሬ ስራ አግኝቻለሁ። ወጣት ሀያ ጠሃ የስራ ዕድል ከተፈጠረላቸው ውስጥ አንዷ ናት። ወጣቷ የከተማ ጽዳትና ቆሻሻ ማስወገድ ላይ ነው የተሰማራችው። ዲግሪ ተማሪ ነበርኩኝ። ከዚ በፊት ስራ አልነበረኝም። ትምህርት የጨረስኩት በቅርቡ ነው እና ከዚ በፊት የሰራሁት ምንም አይነት ስራ የለኝም። የዳረ ቆሻሻ አወጋገር ላይ ው ዳረ ቆሻሻ እንዴት ማስወገድ እንዳለብን፣ በምን አይነት ማስወገድ እንዳለብን፣ የሚቃጠል እና የማይቃጠል አይነት ቆሻሻ እንዳለ ከዛም በተጨማሪ ደግሞ ራሳችንን እንዴት መጠበቅ እንዳለብንም ስልጠና ወስደን ነው ከኔ በፊት የነበሩ ተማሪዎች ተመርቀው ያሉ ተማሪዎች ከኔ በላይም የስራ እድል ኖራቸው ተመርቀው የተቀመጡ ተማሪዎች አሉ። ግን ያው ተመርቀው ያለው ብዬ ከመቀመጥ እየሰራሁ እንግዲህ አብዛኛው ወጣት ተመርቀው የተቀመጫሉ እኔ እንዲህ ተምሬ ምናምን ምናምን ብዙ አይነት የስራ መናቅ እንትኖች አሉ ማለት እኔም ስለደረሰብኝ ማለት ነው። ሲነግራቸው የሰው ልጅ ወደ ትልቅ ደረጃ ማደግ የሚችለው ትልቅ ላይ መሆን የሚችለው ከትንሽ ተነስቶ ሲሰራ ነው እና ያው የስራ መናቅ ባህላቸው የሚተው ወጣቶች ማስተላለፍ ፈልጎ መልእክቱ እሱ ነው። ላለፉት ሁለት አመታት ስራ ፍለጋ የተንከራተተው ወጣት መዝገብ ዋቁማ አሁን በግንባታ ሙያ ወደ ስራ መግባቱን ይናገራል። ከናንዱ እኔ ስራ አጥ ነበርኩኝ። ተምሬ ተመርቄ ስራ አጥቼ ሁለት አመት ስራ ፍለጋ ላይ ነበርኩ፣ ግን አልተሳካልኝም ነበር። በአፕላይ ጂኦግራፊ ነበር የተማርኩት። አሁን በግንባታ ዘርፍ ላይ ነው የተሰማራው የስራ እድል ፈጠራው ተጠቃሚ በመሆኔ ደስ ብሎኛል። የሰው እጅ እያዩ ልጆች ማሳደግ ከባድ ነው የምትለው የአምስት ልጆች እናት ወይዘሮ መቤት ካሳውን ለዘጠኝ ዓመታት በወንድሞቿ ድጋፍ እንደኖረች ገልጻ አሁን የከተማ አስተዳደሩ በፈጠረው የስራ እድል የከተማ ግብርና ስራ ላይ መሰማራቷን ተናግራለች። ስራ የለኝም፣ ያው አንዳንድ ወንድሞች ከውጭ በሚረዱኝ ሁኔታ ነው የምኖረው እንጂ መተዳደሪያም የለኝም ክፍለ ከተማችን በመከታተል በወረዳው ላይ ባለው ከተማ ግብርና በንማነብ ስራ ላይ ተመልምለን በፍላጎታችን ስልጠናችን ወስደን እነሱም ጥሩ ክትትል አድርገውልናል። እግዚአብሔር ስጣቸው። ነገሩን በማፋጠን ቦታ በመስጠት ስልጠና በመስጠት እዚህ አድርሰውናል። ለቀጣይ ሁኔታ ዘላቂ ያለው የስራ እድል ፈጠራ ሆኖልን ጥሩ ህይወት እንደምንኖር ባለሙሉ ተስፋ ነን። መሬቱን ተረክበን እንገኛለን። አሁን ለስራችን የሚያግዝ ግብዓት እንደ ቀፎ ያለ እና ከስልጠና ውጭ ያው ቀፎችንም ሰጥተውናል። ቦታም ሰጥተውናል። የስራ አጥ ቁጥር መጨመር ያሳሰበው የአዲስ አበባ ከተማ አስተዳደር መፍትሄ ማበጀት ነበረበት ያሉት በምክትል ከንቲባ ማዕረግ የመዘጋጃ ቤት ዘርፍ ኃላፊ አቶ ጥራቱ በየነ ከተማ አስተዳደሩ የወሰደውን እርምጃ ገልጿል። የጎዳና ተዳዳሪ ቁጥርን በከፍተኛ መጠን እየጨመረ በመሆኑ ችግሩን በሚቀርፍ መልኩ ካልተሰራ ከተማዋን ለከፍተኛ ማህበራዊ ብሎም ፖለቲካዊ ቀውስ ይዳርጋል። ይህንን የተገነዘበው አዲሱ የለውጥ አመራር ከተማዋን ውብና አረንጓዴ በማድረግ ለሀያ ስምንት ሺህ አንድ መቶ ስልሳ ሁለት ዜጎች የስራ ዕድል የሚፈጥር ዕቅድ በመንደፍ አንድ ቢሊዮን ብር በላይ ለስራው በመመደብ የስራ ጭምርመላ የቦታ ዝግጅት እና የስልጠና ተግባራትን በአንድ ወር ውስጥ በማከናወን በዚህም መሰረት ባለፈው አንድ ወር ውስጥ ሀያ ስምንት ሺ አንድ መቶ ስልሳ ሁለት ዜጎችን በመለየት የስራ እድል እንዲፈጠር ተደርጓል። በከተማው 28 ሺ ወጣቶችና ሴቶች የስራ እድል ተጠቃሚ ሲሆኑ በተሰማሩበት መስክ ውጤታማ እንዲሆኑ አንድ ቢሊዮን ብርና የመስሪያ ቦታ ከ2 ሚሊዮን ካሬ ሜትር ቦታ ጋር ተዘጋጅቶ መሰጠቱን ኃላፊው ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባም